በቅድሚያም ዋናው ዜና በዚምባብዌ የጦር ኃይሉ ስልጣኑን መያዙን በዛሬው ዕለት አስታወቀ። የሀገሪቱ ፕሬዚደንት ሮበርት ሙጋቤና ቤተሰባቸው ደህና መሆናቸውን ያስታወቀው ጦር ኃይሉ በፕሬዚደንቱ ዙሪያ አሉ ያላቸውን ወንጀለኞች የማጽዳቱን ተግባር መጀመሩን ገልጿል። ፕሬዚደንት ሮበርት ሙጋቤን ዛሬ በስልክ ያነጋገሯቸው የደቡብ አፍሪካ ፕሬዝደንት ጄኮብ ዙማ ግን የዚምባብዌው ፕሬዝደንት በቁም እስር እንደዋሉ እንደገለጹላቸው ነው ያስታወቁት። የዩኤስ አሜሪካ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን የማይናማር ጦር ኃይል በሮሂንጃ የሙስሊም ብሔረሰቦች ላይ ዘግናኝ ወንጀል ፈጽሟል በሚል የቀረቡ እርሳቸው ታማኝ ያሏቸው ዘገባዎች ይዘት እንዳሳሰባቸው ገለጹ። ሩሲያ በሀገሯ የሚሰሩ የውጭ ዓለም አቀፍ መገናኛ ብዙሃን መመዝገብ አለባቸው የሚል አከራካሪ ሕግ በዛሬው ለት አጸደቀች። ዜናው በዝርዝር የዚምባብዌ ጦር ኃይል የሀገሪቱን ስልጣን መቆጣጠሩን በዛሬው እ ለት አስታወቀ። የዚሁ እርምጃው አላማ ካለፉት ሰላሳ ሰባት ዓመታት ወዲህ በስልጣን ባሉት በፕሬዝደንት ሮበርት ሙጋቤ ዙሪያ አሉ ያላቸውን ወንጀለኞች ለማጽዳት መሆኑን የጦር ኃይሉ ቃል አቀባይ ሜጀር ጀነራል ኤስ ቢ ሞዮ በሀገሪቱ መንግስት ቴሌቪዥን አስታወቁ። በመጀመሪያ የዚምባብዌ ሪፐብሊክ ክቡር ፕሬዚዳንትና የዚምባብዌ መከላከያ ኃይላት ዋና አዛዥ ጓድ ሮበርት ሙጋቤና ቤተሰባቸው ደህና መሆናቸውንና የጸጥታ ዋስትናቸውም መረጋገጡን ልናረጋግጥላችሁ እንወዳለን። እርምጃችን ያነጣጠረው በርሳቸው ዙሪያ በሚገኙትና ወንጀል በመፈጸም በሀገሪቱ ማህበራዊና ኢኮኖሚያዊ በደል ባደረሱት ወንጀለኞች ላይ ብቻ ሲሆን ለፍርድ ለማቅረብም ሲባል ነው። ይህንን ተልእኳችንን እንዳጠናቀቅ ሁኔታዎች ወደ ነበሩበት ይመለሳሉ ብለን እንጠብቃለን። መዲናይቱን ሀራሬ የተቆጣጠረውና የቴሌቪዥን ጣቢያውን የያዘው የጦር ኃይሉ ይህን ይበል እንጂ የዘጠና ሶስት አመቱን ፕሬዚደንት ሮበርት ሙጋቤ ዛሬ በስልክ ያነጋገሯቸው የደቡብ አፍሪቃ ፕሬዚደንት ጄኮብ ዙማ የዚምባብዌው ርዕሰ ብሔር በቁም እስር እንደሚገኙ፣ ግን ደህና መሆናቸውን እንደገለጹላቸው ነው ያስታወቁት። ፕሬዚደንት ጄኮብ ዙማ ወደ ዚምባብዌ አንድ ልዑክ እንዲሁም የደቡባዊ አፍሪቃ የልማት ትብብር ድርጅት ወቅታዊ ፕሬዝደንትነትን ስልጣን ወደ ያዘችው አንጎላ አንድ ሌላ ልዑክ ለመላክ እቅድ እንዳላቸው ገልጸዋል። ፕሬዚደንት ሙጋቤ ምክትል ፕሬዚደንት ኤመርሰን ምናንጋግዋን ባለፈው ሳምንት ካባረሩና ውጥረቱ ከተካረረ በኋላ ነው የጦር ኃይሉ ይህን እርምጃ ወሰደው። የደቡብ አፍሪቃ ፕሬዚደንት፣ የአውሮጳ ህብረትና ብሪታንያ በዚምባብዌ ሁኔታዎች እንዲረጋጉና ለችግሩ በውይይት መፍትሄ እንዲፈለግ ጠይቀዋል። የሊቢያ ባህር ጠረፍ ጠባቂዎች ወደ አውሮፓ ለመምጣት ሲሉ የሜዲትሬኒየንን ባህር ለማቋረጥ የሚሞክሩ ስደተኞችን ለማስቆምና ወደ ዘግናኞቹ የሊቢያ እስር ቤቶች ለመመለስ ለጀመሩት ስራ የአውሮፓ ህብረት የሚሰጠው ድጋፍ ኢሰብአዊ ነው ሲል የተባበሩት መንግስታት ድርጅት ወቀሰ። በሊቢያ እስር ቤቶች የሚገኙት ስደተኞች ያሉበት ስቃይ እጅግ ዘግናኝ መሆኑን የተባበሩት መንግስታት የሰብአዊ መብት ተመልካች ምክር ቤት ኃላፊ ዘይድ ራድ አል ሁሴን ትናንት ባወጡት መግለጫ አስታውቀዋል። ሊቢያ በወህኒ ቤቶቿ ስደተኞችን ያሰረችበት አያያዟ ሊስተካከል የማይችል መሆኑን ያስጠነቀቁት አልሁሴን ዓለም አቀፉ ማህበረሰብ ስደተኞቹ እየደረሰባቸው ያለውን አስከፊ በደል እንዳላየ ማለፉን ሊቀጥልበት እንደማይችል አስታውቀዋል። በሊቢያ ጸረ ኢህጋዊ ፍልሰት መስሪያ ቤት ዘገባ መሠረት፣ በወቅቱ 1990 ስደተኞች በሊቢያ እስር ቤቶች ይገኛሉ። ይህ ዜና የሚተላለፍላችሁ ቦን ከሚገኘው ዶይቸ ቬለ ነው። የጀርመን ፕሬዚደንት ፍራንክ ቫልተር ሽታይንማየር ካለ ዩኤስ አሜሪካ ተሳትፎም ቢሆን ዓለም አቀፉ ማህበረሰብ የአየር ንብረትን ለመከላከል እንዲሠራ ተማጸኑ። ፕሬዚደንት ሽታይንማየር ካለፉት አስር ቀናት ወዲህ በቦን እየተካሄደ ባለው የአየር ንብረት ጉባኤ ላይ ዛሬ ባሰሙት ንግግራቸው በጎርጎሪዮሳዊው 2015 ዓመተ ምህረት በፓሪስ ከተደረሰው የአየር ንብረት ውል ዩኤስ አሜሪካ ብትወጣም ውሉ የማይሻር መሆኑን አመልክተዋል። ከሁለት መቶ ሀገራት የተውጣጡ ልኡካን እየመከሩ ባለበትና እስከፊታችን አርብ በሚቆየው የቦኑ ጉባኤ የተገኙት የጀርመን መራሂተ መንግስት አንጌላ ሜርክል በጉባኤው ንግግር ከማሰማታቸው ቀደም ሲልም የተፈጥሮ ጥበቃ ተሟጋች ቡድኖች ጀርመን በድንጋይ ከሰል መጠቀመዋን እንድታቆም ጠይቀዋል። ይህን ካላደረገች ወደ ከባቢ አየር የሚተነውን የካርብን ዳይኦክሳይድ መጠን እስከ ጎርጎሪዮሳዊው 2020 ዓ ም ድረስ በ40 ከመቶ ለመቀነስ የተቀመጠውን ዓላማ ከግብ ማድረስ እንደማትችል ቡድኖቹ አስታውቀዋል። በጉባኤው ንግግር ያሰሙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽም በድንጋይ ከሰልና መሰል የኃይል ምንጮች ላይ ገንዘብ ማፍሰስ ለሰው ልጅ የማያስተማምን ሁኔታን እንደሚፈጥርበት አስታውቀው፣ ወደ ከባቢ አየር በሚተነው ካርበን ዳይኦክሳይድ ሰበብ የሚከሰተው ግዙፍ ጥፋት የሚያስከትለውን የአየር ንብረት ለውጥ ለማከላከል ብዙ ጊዜ እንደሌለ አስጠንቅቀዋል። የዩኤስ አሜሪካ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን በማይናማር የጦር ኃይሉ በሮሂንጃ ሙስሊም ብሔረሰቦች ላይ ዘግናኝ ወንጀሎችን ፈጽሟል በሚል የቀረቡ እርሳቸው የሚታመኑ ያሏቸው ዘገባዎች ይዘት እንዳሳሰባቸው አስታወቁ። ይህ በመቶ ሺህ የሚቆጠሩ ሮሂንጃዎችን ወደ ባንግላዴሽ እንዲሰደዱ አድርጓል የሚባለው ሰብአዊ ቀውስ በነጻ አካላት እንዲጣራ አሜሪካው ውጭ ጉዳይ ሚኒስትር ጠይቀዋል። ቲለርሰን ይህንን ጥያቄ ያቀረቡት በማይናማር መዲና ናይፒዳው ከሀገሪቱ መሪ ኦንግ ሳን ሱ ቺ ጋር በጋራ በሰጡት ጋዜጣዊ መግለጫ ወቅት ነው። በተባለው ወንጀል ተጠያቂ በሚባሉ ላይ ዩኤስ አሜሪካ በግለሰብ ደረጃ ማዕቀብ ልትጥል እንደምትችልም ሬክስ ቲለርሰን ጠቁመዋል። የሩሲያ ምክር ቤት በሀገሩ የሚሰሩ የውጭ መገናኛ ብዙኃን እንዲመዘግቡ የሚያዝ ሕግ አጸደቀ። ዛሬ በሙሉ ድምፅ ባለፈው አከራካሪው የመገናኛ ብዙኃን ሕግ መሰረት በውጭ ሀገራት ገንዘብ በሩሲያ የሚንቀሳቀሱ ዓለም አቀፍ መገናኛ ብዙኃን ወደፊት የውጭ ሰላዮች ተብለው እንደሚመደቡ ተገልጿል። ሞስኮ ይህንን ህግ ያወጣችው አንድ የሩሲያ ዜና ማሰራጫ ጣቢያ በዩኤስ አሜሪካ እንደ ውጭ ሰላይ እንዲመዘገብ ከተገደደ በኋላ ነው። የጀርመን መንግስት ህጉን አጥብቆ ነቅፏል። በግሪክ መዲና አተንስ አቅራቢያ ዛሬ በደረሰ የጎርፍ አደጋ ቢያንስ አስር ሰዎች መሞታቸውን የሀገሪቱ ጤና ጥበቃ ሚኒስቴር አስታወቀ። በአደጋው ከተጎዱት ከተሞች መካከል የአንዷ ከንቲባ ከመዲናይቱ በስተምዕራብ የጣለው ብርቱ ዝናብ ያስከተለውን ጉዳት ከምጽአት የሚቆጠር ነው ብለውታል። ይህ ዶይቸ ቬለ ነው። ዜናውን ለማብቃት ዋናው ዜና በድጋሚ እነሆ። በዚምባብዌ የጦር ኃይሉ ስልጣኑን መያዙን አስታወቀ። የሀገሪቱ ፕሬዚደንት ሮበርት ሙጋቤና ቤተሰባቸው ደህና መሆናቸውን ያስታወቀው ጦር ኃይሉ በፕሬዝደንቱ ዙሪያ አሉ ያላቸውን ወንጀለኞች የማጽዳቱን ተግባር መጀመሩን ገልጿል። ፕሬዚደንት ሮበርት ሙጋቤን ዛሬ በስልክ ያነጋገሯቸው የደቡብ አፍሪካ ፕሬዝደንት ጄኮብ ዙማ ግን የዚምባብዌው ፕሬዝደንት በቁም እስር መዋላቸውን እንደገለጹላቸው አስታውቀዋል። የዩኤስ አሜሪካ ውጭ ጉዳይ ሚኒስትር የማይናማር ጦር ኃይል በሮሂንጃ የሙስሊም ብሔረሰቦች ላይ ዘግናኝ ወንጀል ፈጽመዋል በሚል የቀረቡ እሳቸው ታማኝ ያሏቸው ዘገባዎች ይዘት እንዳሳሰባቸው ገለጹ። ሩሲያ በሀገሯ የሚሰሩ የውጭ ዓለም አቀፍ መገናኛ ብዙሃን መመዝገብ እንዳለባቸው የሚያዝ አከራካሪ ሕግ አጸደቀች። የዜናው መልእክት እዚህ ላይ አበቃ።